በአማራ ክልል በማዕከላዊ ጎንደር ዞን ካለፈው ሳምንት መጨረሻ አንስቶ የተከሰተው ግጭት እየተባባሰ መምጣቱን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ማምሻውን በሰጠው ጋዜጣዊ መግለጫ አስታውቋል። በሕይወትና በንብረት ላይ ጉዳት መድረሱ ተገልጿል። በጋዜጣዊ መግለጫው ላይ የተገኘችው የባህርዳር ሪፖርተራችን አስቴር ምስጋናው ከአዲሱ አበበ ጋር አጭር ጥያቄና መልስ አድርጋለች። ሰላም አስቴር፣ ቀደም ሲል በዜናው ላይ እንደተገለጠው በአማራ ክልል ማዕከላዊ ጎንደር ዞን ካለፈው ሳምንት የጀመረ ግጭት እየተባባሰ መምጣቱን የክልሉ ኮሚኒኬሽን ጽሕፈት ቤት ገልጧል እና ያን በተመለከተ መግለጫውን አጠር አድርገሽ ሰብሰብ ባለ መልክ ለአድማጮች ብታደርሺ፣ እንዲሁም ደግሞ ግጭቱ በማንና በማን መካከል እንደተካሄደም መግለጫ ውስጥ ተካቶ ከሆነ እሱንም አብረሽ ብትጨምሬ። እንደምናመሽ አዲሱ እንግዲህ ዛሬ የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ማምሻውን ጋዜጣዊ መግለጫ ሰጥተዋል። አቶ አሰማሀኝ አስረት እንግዲህ በመግለጫቸው ከጥር ሀያ አራት እስከ ሰላሳ ባሉት ቀናት ውስጥ በማዕከላዊ ጎንደር ዞን በተለያዩ አካባቢዎች ግጭት ሲከሰት ሰንብቷል። ይህ ግጭት ደግሞ እየተከሰተ ያለው በማንነት ስም የተደራጀ ኃይል ነው፣ ግጭቱን እየፈጠረ ያለው በተለይ ደግሞ አጀንዳ ተቀባይና አጀንዳ ፈጻሚ ሆኖ የሚያገለግል ቡድን አለ። እንግዲህ አጀንዳ ፈጻሚ የሚባለው ቡድን ነው እንግዲህ በአማራና በቅማንት ህዝቦች መካከል ገብቶ እያበጣበጠ ያለው ብለው ነው የተናገሩትን። በዚህ ግጭት የተጎዳ ሰው ወይም ደግሞ የተበላሸ ወይም የተጎዳ ንብረት አለ የተገለጸ ነገር አለ አስቴር? አዎ አቶ አስተማሀኝ እንግዲህ በመግለጫው እንደተናገሩ በግጭቱ የአንድ ሰው ህይወት አልፏል። ሁለት ሰዎች ታፍነው ተወስደዋል። አርባ የቀንድ እንስሳት የቀንድ ከብቶች በእሳት ተቃጥለዋል። እንዲሁም በርካታ ቤቶች በቃጠሉ ወድመዋል። ከዚህ በተጨማሪ በአሁኑ ሰዓት በአካባቢ ሙሉ በሙሉ የትራንስፖርት አገልግሎት ተቋርጧል። ከተጠቃሚው በተለይ ደግሞ ትራንስፖርትን በተመለከተ ከፍተኛ ችግር ነው እና ተጠቃሚዎች የሚያሰሙት ቅሬታ አለ። ያገኘችው ነገር አለ አዎ እንግዲህ ከሰዓት በፊት ይህንን መረጃ ለማሰባሰብ ወደ አካባቢው ስልክ ደውዬ ነበረ። በአብዛኛው ፍቃደኛ መረጃ ለመስጠት ፍቃደኛ አይደሉም ከሁለቱም ወገኑ በትክክል የት ነው አሁን ይሄ ሰው የሞተው እና ደግሞ አርባ የቁም እንስሳት የተቃጠሉት የተለየ ቦታ አለ ወይስ እንደው በደፈናው ማዕከላዊ ጎንደር ብለን ነው የምንለው። የቦታዎች ስም ማቆሚያ ማርያም፣ ቀበራ፣ ሻሀ፣ ማዘንጃ ጎጥና እነዚህ እሳት የተጠቀሱ ቦታዎች ናቸው። በጎንደር ከተማ ቀበሌ ሀያ እንግዲህ አዘዙ አካባቢ ይመስለኛል። እዛ ደግሞ አንድ የከብት ማድለቢያ በእሳት ተቃጥሎ እንግዲህ አርባ እንስሳቶች ናቸው አርባ በቁማቸው የተቃጠሉ በቁማቸው የተቃጠሉ በአሁን ሰዓት ነው። እናንቺ እያወራን ሁኔታው እንዴት ነው የምትሰሚው? ነገር አለ በመግለጫው ላይ አቶ አሰማሀኝ እንደተናገሩት እስካሁን ውጥ ተጣይሏል ነው ያሉ በአካባቢው ውጥረቱ አይባል ከዚህ ከም በኋላ የክልሉ መንግስት አስፈላጊ የሆኑ እርምጃዎች ለመውሰድ ተዘጋጅቷል፣ ግን የፌዴራል መንግስቱንም እገዛ እየጠየቁ ያሉበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ እነዚህ ጥፋት የሚያደርሱ ኃይሎች በማህበረሰቡ ውስጥ ሆነው ነው ይህን ጥፋት እያደረሱ ያሉት እና ማህበረሰቡ ጥቆማ በመስጠት እንዲተባበራቸውም ጥሪ አቅርበዋል። እንግዲህ እዚህ ጋር አንድ ልትይዝልኝ የምፈልገው ነገር ቢኖር እንግዲህ እስካሁን ድረስ በዚህ በተፈጠረው ግጭት ሰላሳ ዘጠኝ ሺህ ተፈናቃዮች ናቸው በአካባቢ ተፈናቅለው መጠለያ ጣቢያ ውስጥ የሚገኙት። እነሱን እንግዲህ በጊዜያዊነት እና በዘላቂነት ለማቋቋም እንግዲህ የማህበረሰቡንም እገዛ ነው አቶ አሰማሀኝ የጠቀሱት። በጣም አመሰግናለሁ አስቴር ምስጋናው ከባህር ዳር። ምናልባት ሁኔታውን የበለጠ በመከታተል ጉዳት የደረሰባቸው ሰዎችንም በማግኘት የአይን ምስክሮችን በመጠየቅ ተጨማሪ ዘገባ ታደርሽናለሽ ብዬ ተስፋ አረጋለሁ። እግዜር ይስጥልኝ። ለአሁኑ ደህና እ አመሰግናለሁ